በርካታ የፖለቲካና ሕሊና እስረኞች ይቀርቡባቸው በነበሩት የፌዴራል ከፍተኛ ፍርድ ቤት የልደታ አራተኛና አስራ ዘጠነኛ ምድብ ችሎቶች ቤተኛ የሆኑ አዛውንት ጠበቃ አሉ። ጠበቃ ይቀጥሩበት ገንዘብ የሌላቸው እስረኞች በዓይናቸው የሚፈልጓቸው ገንዘብ የላቸውም ብለው ሳይሸሹ ከጎናቸው የሚቆሙ አይነት ሰው ናቸው። እኚህ ሰው ወንድሙ ኤብሳ ይባላሉ። ጥብቅና የሚቆሙላቸውን ሰዎች ሕመም ያውቁታል። ከ1977 እስከ ጥቅምት 10 1983 ዓመተ ምህረት ድረስ ባረሴ ክፍለ ሀገር የዱግዳ ወረዳ አቡራ ከተማ ከንቲባ ሆነው ይሰሩ ነበር። አንድ አዛውንትን በግፍ የገደሉ የከተማው የጸጥታ ኃይሎች ለፍርድ እንዲቀርቡ አምርረው በመሟገታቸው ለቅጣት ተዳርገዋል። ኮሚሳሪያቱ ቡና እየጠጣን ነበር፣ ወደ ሸፋ አንደኛ ጻፊ ስንሄድ ግጥ አውጥተህ እጅ ወደ ላይ አሉ። እጄን ወደ ላይ አልልም አልኳቸው። እሽ ቀጥ ብሎ ወደ ጭላሉ አውራጃ ፖሊስ ጣቢያ ሄዳለሁኝ ጋር ወታደሮች አጅቦን ጭላለ ወሰዱ ከጥቅምት አስር እስከ መጋቢት አስር አስራ ዘጠኝ ሰማኒያ ሶስት አመተ ምረት አቶ ወንድሙ ኢብሳ በማዕከላዊ ውስጥ እስረኛ ነበሩ። ዱላውን፣ ስቅይቱን በዚያ እንዳዩም ይናገራሉ። ደርግን ኢህአዴግ ሲተካ በመደበኛ የፖለቲካ ፉክክር ውስጥ ገብተው የፓርላማ ወንበር እስከ ማሸነፍ ችለው ነበረ። በ2002 ዓ.ም ተምረት ኢህአዴግ ከ99 በመቶ በላይ የፓርላማ ወንበሮችን ማሸነፉን ማወጁን ተከትለው የፓርላማ ዘመናቸው አከተመ። ድምፃቸውን ሊያሰሙበት የሚችሉበትን በየጊዜው እየጨመረ የመጣውን የመብት ረገጣ ሊሟገቱበት የሚችሉበትን መስክ ማሰስ ያዙ። ከፓርላማ ሰዓታቸው ቀንሰው ሲያጠኑት የከረሙትን የህግ ትምህርት በዚያ ጊዜ ነበረ ሊጠቀሙበት ይወሰኑት በኢትዮጵያ ህገ መንግስት ላይ የተቀመጡትንና የገረቷን ህጎች እነሱ እየጠቀሱ ኢህአዴግን ከፓርላማ በበለጠ በፍርድ ቤት በአደባባይ ለመሟገጥ ያመቸኛል ብዬ ነው። ሁለት ሺህ ስድስት ኢህአዴግ ለከፍል ገደብን በሌለ ሁኔታ በተለይ ኦሮሞና አማራ ላይ ጭካኔ ያበዛ። ሁለት ሺህ ስድስት በርካታ የኦሮሞ ብሔራዊ ኮንግሬስ አባሎች ካሰሩብን ለእነሱ ጥብቅና እንድንቆም እኔና በጀኔ ጣፋ ደስታ ድንቃ የምንባል መጠነኛ ገኝ ተከፍሎ ሁለት ሺህ ስድስት ጥብቅና ጀመርን። ሁለት ሺ ስምንት ጓደኞቼን ታሰሩ። ሁለቱም ጠበቆች እኔ ጋር የሰሩት ሁለት ሺ ስምንት ጓደኞች ከታሰሩ በኋላ ለእነ በቀለ ገርባና ለሌሎችም ጥብቅና እንዲቆም ዶክተር መራራ አልታሰሩም፣ አሁንም ቀጥላሉ። ብቻዬን ቀጠል። ለተወሰኑ ሰዎች ጥብቅና በመቆም የተጀመረው የአቶ ወንድሙ ኤብሳ የጥብቅና ዘመን ወደ ሌላ ምዕራፍ መሸጋገር ጀመረ። ስራቸው ከብሔር የዘለለ እንደሆነም የሚያስገነዝብ እውነታ ጋር ትገናኙ። ኦሮሞ ፌዴራል ኮንግሬስ ጋር ተነጋግሬ ሲወጣ ሌሎች የኦሮሞ ልጆችም እኛም እኮ ፓርቲ ደጋፊዎችን ባለን ኦሮሞ ሽን ጥብቅና ያገልግለናሉ። የአማራ ልጆችም ደግሞ በተመሳሳይ አልኝ። በእውነቱ ማዕከላዊ ውስጥ የነበሩ እነበቀል ነገር ባ ቢሆኑ በቃ ወንድሙ ከኦሮሞ አማራ የሚባል ነገር የለም። ማዕከላዊ ውስጥ ሁላችንም እኩል ነው የምንቀጠቀጠውና ከቻልክና ከደፈርክ እነሱንም ብትረዳ አልኝ። በእነዚህ ተነሳስቼ የአማራ ልጆች ወደ መቶ ሀያ አካባቢ ናቸው። የትግራይ ልጆች አስራ ሁለት አሉ። አምስት ሳንቲም አልተቀበልኩም። ዲክሌር አደረኩ። ምንድነው በማዕከላዊ እንጂ የትኛውም ኢትዮጵያ ሃይማኖት ምንም ይሁን የፖለቲካ ፓርቲ ምንም ይሁን ዘሪ ምንም ይሁን በምቻለኝ ሁሉ አገለግላቸዋለ። በዚህ ወቅት ወንድሙ ኤብሳ ባለቅጽል ስም ሆነዋል። ዘርና ብሔር ማንነት ሳይለዩ መሟገታቸውን ያዩ ስለ ሁሉም የሚል የብዙሃንነት ስም ሰጥተዋቸዋል። ስለ ሁሉም መቆም ግን አደጋ መሳቡ አልቀረም። አሁን ሁለት መቶ አምሳ ሰው ሲደርስ አንድ ዳኛ፣ ከዚህ በኋላ አንተ ለሽብርተኛ ሁሉ ጠበቃ መሆን አትችልም። አንድ ጠበቃ የተወሰነ ደንበኛ ነው የሚሆን ምን ክርክር አንስቶ አጋጣሚ ያን ቀን ሰባ ሰባት በቁጥሩን ሰባ ሰባት በኪሱም ሰባ ሰባት የሚባሉ የአማራና የትግራይ ልጆች ናቸው። በዚህ በግንቦት ሰባት በፒዲ ምናምን የተከሰሱ ሰዎች ነበሩ። ይህንን የዳኛውን ጥያቄ የተቃወሙት ጠበቃ ወንድሙ የጠበቆች አዋጅን በመጥቀስ አንድ ጠበቃ ሊሟገትላቸው የሚገቡ ተጠርጣሪዎች ቁጥር ገደብ እንደሌለው በማንሳት መከራከራቸውን፣ በስተመጨረሻም የሌሎች ዳኞች አብላጫ ድምፅ ታክሎበት ሐሳባቸው ተቀባይነት እንዳገኘ ይናገራሉ። ይህ በእንዲህ እንዳለ ግን አስራ ሁለት ልጆች ከአስር በላይ የልጅ ልጆች ያዩት ጠበቃው በቤተሰባቸው በኩል ፈታኝ ሙግት ገጠማቸው። ለውጥ ላታመጣ ነገር እባክህን አደጋ አትጋብዝ በሚል የሚጠቀለል የቤተሰብ ጭንቀት ተነግራቸው ተነገራቸው። እሳቸው ግን ጭራሽኑ ከአርባ ዓመታት በላይ አብረዋቸው ለኖሩት ባለቤታቸው ድንገት ከታሰርኩ ብለው መልእክት ትተው። በመጨረሻ ላይ ለባለቤቴ ሻንጣ ሙሉ ገብቼ ለአንድ እስረኛ የሚያስፈልገውን የጥርስ ኮልጌት ሳይቀር ምላጭ ሁሉም ነገር አዘጋጅቼ ጽም መላጫ እባክሽን እናት ወንድሙ እዚህ ነው ከተባለች ሻንጣ ብቻ አቀብሉኝ እናንተም ልጆቼም የልጅ ልጆቼም እማቾቼም ከዚህ በላይ ልታደርጉኝ አትችልም እኔ ከነዚህ ሰዎች ጋር እየተናነቁ መሞት ጽድቅ ነው ዚህ በምል ከቤተሰቦቼ ጋር ተለቃቅሰን ተለያየን የፈሩት አልቀረም። ጠበቃ የቆሙላቸውን ሰዎች የፍርድ ቤት ውሎ ለመገናኛ ብዙሃን በገለጹ ማግስት ወደ ቄሊንጦ ማረሚያ ቤት ደንበኞቻቸውን ሊያገኙ ያመሩት አቶ ወንድሙ እንግልት ጠበቃቸው አጋራማን ብዬ ልጅ እንደ ልማዴ ተልባጀን ለብሼ ሲል ስድሬ እንደ ጠበቃ ማለት ነው ስደርስ ሲል ከበር ላይ ተቀበሉ ፈለጋለሁ ቢሮ አሉ ስገባ 17 የአንድ ቋንቋ ተናጋሪዎች ልብሳቸው ወታደራዊ ልብሳቸውን ጠቅልሎ በጣም ተቆጥቶ ስባል ቁጭ አልኩኝ እየተንቀጠቀጥኩኝ ነው። በቃ አሁን ለሚዲያ የማይመች በጣም አስራ ሰባት እየደጋገሙ በምደገልል ሁኔታ ሲሰርግ ምንም ማድረግ አልቻልኩም። ከትል ከአንድ አራት ከሁለት ሰው ንግግር በኋላ አላዳመጥኩም። ለራሴ ስብሰባ አደረኩ። እዛ ስብሰባ ላይ ምንድን ነው ወንድሙ ዛሬ ልትሞቱ ሊገሉም ግን ተገድሉ በኋላ እንዲጸጸታቸው ተለማምጦ እንዳትሞት የሚድን ተናግሬ ሞት እንዳትፈራ ሞት አይቀርም ግን ተለማምጠ እንዳትሞት ምክንያቱም እንደማይለቁኝ ተስፋ ቆርጫለሁ። ካልሲ ጫማ አውልቃለሁ ካልሲ አውልቃለሁ ያለው ልጅ ነው። በዚያን ወቅት እንደተፈጠሩ ከሚሰሙ የሰቆቃ ታሪኮች አንጻር አቶ ወንድሙ እድለኛ ይመስላሉ። በጠባቂዎችና በእሳቸው መካከል የተደረገው እሰጣ ገባ በከባድ ማስጠንቀቂያ ብቻ ተጠናቀቀ። ይህንን መሰል ዛቻና ማስፈራሪያ እንግልት ሳያቆማቸው ከስድስት መቶ በላይ ለሆኑ እስረኞች ጠበቃ የቆሙት አዛውንት ይሄ ነው የሚባል መደበኛ ክፍያ እንዳልነበራቸው ይናገራሉ። አንዳንድ ድርጅቶች አልፎ አልፎ ከሚያደርጉላቸው ድጋፍ በስተቀር የብዙሃን ጠበቃ የሆኑት ሰው በጥቂት ክፍያ በአብዛኛው ደግሞ ካለምንም ክፍያ ይሰሩ ነበረ። ከመታት በኋላ ኢትዮጵያ ውስጥ ለውጥ ተከሰተ። አቶ ወንድሙ ወለታይን ያስታውሱ። ጥቂት ቢሆኑም ጥቂቶቹም ስላደረጉልኝ ሁሉ አመስጋኝ ነኝ ይላሉ ስሙን ሳይጠራ የተለያዩ ሰዎች በመኪና ውስጥ እያዩኝ እየጠሩኝ ወንድሙ፣ እኔ ያው አማራ ይሁን ኦሮሞ ይሁን አላውቅም ትግሬ ይሁን እየጠሩኝ ወንድሙ፣ እኔ ለውጥ ከመጣ በኋላ ነው ሁለት ሺ አስራ አንድ እናመሰግናለን እያሉ በወረቀት ጠቅልሎ ይሰጡኛል። የሆነ ነገር ምንድን ነው ስል፣ ዝም ብለህ ያዝ፣ እናመሰግናለን ይሉኛል። ስልክ ስጡኝ፣ የለም፣ የለም፣ እግዚአብሔር ይስጥ ይሉኛል። ከወጪ ሽንት ቤት ገብቼ ሲቆጥር አስር ሺ አምስት ሺ ከአምስት ሺ በታች የለም። ከሂዳር ሁለት ሺ አስራ አንድ እስከ የካቲት አካባቢ ወደ አራት መቶ አምሳ አካባቢ ሺ መጣ። አንድ ወያኔ ቢስ መኪና ገብቼ ዛሬ ጊዜ ለተመሰገነ ይሁን ሌላ ነገር ብቀል ይሄ ነው የሰማያዊ ፓርቲ አሁን ከኢዜማ ጋር የተዋህደው የተዋሃደው የሸዋስ አሰፋ ዲፕሎማ ሰጥቶኛል። እቁና ከእስረኞች መካከል ፍቅር ያሸንፋል የምል ማህበር ያቋቋመው ምስባከድ የሚባል ና ያ ቡድን ዋንጫ ሸልሞኛል። የኦሮሚያ ጠበቆች ማህበር ስራ አስፈጻሚዎች እንዲሁ በወቅቱ የእኛ ፈርተን እንቴ ለከፈልኮ መስዋዕትነት ብሎ ዋንጫ ሸልሞኛል። አቶ ወንድሙ ኤብሳ ታሪካቸውን ስላጋሩን በአድማጮች ስም አመሰግናለሁ። ሀብታሙ ስዩም ነኝ ከዋሽንግተን ዲሲ።